You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo number signaler. Bulu programun and date madam at the Mitchell le Meradat sbs.com.au/samharikiri.gov.au. Baffaranjot Chuhlat Shias Raz Dengi Alam Economic Forum. ሀገራት ሴቶችን በፖለቲካው ዘርፍ በማሳተፍ ያላቸውን ደረጃ በዘረዘረበት ሪፖርቱም ኢትዮጵያን ከዓለም አስራ ስድስተኛ ደረጃ ላይ አስቀምጧታል። ይህም ጠቅላይ ሚኒስትር አብይ አህመድ በወቅቱ 50 በመቶ የሚሆኑ የካቢኔ አባላቶቻቸውን ሴቶች እንዲሆኑም ወስነው በእንደ ራሲዎች ምክር ቤት ካጸደቁ በኋላ ነው። በኢትዮጵያ ፖለቲካ የሴቶች ተሳትፎና አመራርነት ኢህአዴግ ወደ ስልጣን ከመጣበት ከ1983 ወዲህ ከነበረበት 3 በመቶ ድርሻ ወደ 38 በመቶ እድገት ማሳየቱን መረጃዎች ይጠቁማሉ። ነገር ግን ከአጠቃላይ የሀገሪቱ ሕዝብ 51 በመቶውን በቁጥር ሴቶች በሆኑባት ኢትዮጵያ አሁንም ቁጥሩ አነስተኛ መሆኑን የሚናገሩ ሴት ፖለቲከኞች ቁጥር ቀላል አይደለም። በጉዳዩ ላይ የተለያየ የፖለቲካ ርዕዮተ ዓለም በሚያራምዱ የፖለቲካ ፓርቲዎች ላይ በአመራርነት ካሉ ወጣት ሴት ፖለቲከኞች ጋር ቆይታ አድርጓል። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሴቶች ተጠሪና የብሔራዊ ስራ አስፈጻሚ አባል ወይዘሪት ናንሲ ውድነ፣ ኢትዮጵያ ሀገር አቀፍ ንቅናቄ ስራ አስፈጻሚ አባል ወይዘሪት ምዕራፍ ይመር፣ የባልደራስ ለእውነተኛ ዲሞክራሲ የምርጫ ጉዳይ ኃላፊ ወይዘሪት ዘቢባ ኢብራሂም፣ የብሔራዊ ባይቶ አባይ ባይቶና ትግራይ የጽሕፈት ቤት ኃላፊ ወይዘሪት ሰላማዊት መድህኔ ሴቶች በኢትዮጵያ ፖለቲካ ያላቸው ተሳትፎና የአመራርነት ሚና በሚለው የውይይት አጀንዳ ላይ ሀሳብ እንዲሰጡም አድርጓል። ወይዘሪት ምዕራፍ ይመር የሴቶች ከተማሪዎች ንቅናቄ ጀምሮ በፖለቲካው ትልቅ ተሳትፎ እንደነበራቸውና በትግሉም ሂደት የማይናቅ ጀብዱ የሰሩ ቢሆንም ከስልጣን እንዲገለሉ ተደርጓል ትላለች። የኢትዮጵያ የፖለቲካ የሴቶች ተሳትፎ እኔ እንኳን እስከማውቀው ከተማሪዎች እንቅስቃሴ ጀምሮ በኢሃፋም በህወሀትም ብዙ ተታትፎ ነበረ። ነገር ግን የሴቶቹ ሚና እዛ የነበራቸው የትግል እንትን በጣም አስደናቂ በጣም የሚያስገርም የትግል አላ እንትን ነበራቸው። ሆኖም ግን ያ ወደ ስልጣኑ ጋር ስንመጣ ግን ከማማያነት የዘለለ ምንም ሚና አልነበራቸውም። አልተሰጣቸውም። እንደ ትግላቸው እንደ ጥቃታቸው እንትና አላሉም። ወደ የምንፈልገው መሪነት ምናም መተዋል ብዬ አላምንም። ተማማያነት የዘለለ ምንም የለም። ያ የአቅም ውስንነት ነው ወይስ ጫና ስለተደረገባቸው ነው? የእኛ ሀገር ፖለቲካው እራሱ ለሴቶች ምቹ አይደለም። ሴቶች እንዲሳተፉበት ምቹ አይደለም። በታ ከነጫናቸውን በእኔ እድሜ ያየዋቸው አሉ ስርዓቶች፣ እና በጣም አስፈሪ ነው ለሴቶችን እራሱ የሚቀበልበት እንትኑ ሁለተኛ ደግሞ አስፈሪነቱ ወደዛ እንዳይመጡ አድርጓቸዋል ብዬ አስባለሁ። አሁን ላይ የፖለቲካ ምቹነት አለመኖሩ ራሱ አሁን ሴት ልጅ እንደዚህ ሚያሳ እንደዚህ አደርጋለች የምትለው ላይ አይደለም ያለ ነው እንጂ ድሮኮ እንደነጣይቱ አይነት መሪዎች ነበሩ መርታት የሚችሉ ግን፣ አሁን ያለው ችግሩ ዋናው ነገር ሴት ልጅ ወደ መሪነት ማምጣት ማብቃቱ ምናምን የሚባለው ነገር ጽሑፍ ላይ እና የሆነ ከፓናል ዲስከሽን የዘለለ ምንም ነገር የለም። የፖለቲካ ምቹነት አለመኖሩ ራሱ እኮ እንዳትነጣ ችግሮች ምን እንዳትፈታ ያደርጋል። የኢዜማዋ ወይዘሪት ናንሲ ውድነም በኢትዮጵያ ፖለቲካ የሴቶች ሚና አነስተኛ ነው። ለዚህም ምክንያቱ ነባራዊው የሀገሪቱ ፖለቲካም ፈተና የበዛበት በመሆኑ ሴቶች ወደ ፖለቲካው ለመምጣት ፍርሃት አለባቸው ባይነች። ምክንያቱ ሴቶች ወደ ፖለቲካ የመምጣቱም ፍራቻም አለ። በፊት ከምናያቸው ነገሮች የተነሱ ወደ ፖለቲካ ቢመጡ ምን አይነት ነገር ሊደርስባቸው እንደሚችል ፍራቻ አለ። ወደ ፖለቲካው ሲመጡ ከዛ በኋላ ደግሞ አመራር ላይ የማብቃቱም ደግሞ በተፎካካሪ ፓርቶችም እየተሰራም አይደለም። ለምሳሌ አሁን እያሳየ ያለው ብልጽግና እያሳየ ያለው ነገር አለ። እኛ ጋም ደግሞ በጣም እየተሰራ ነው። አሁን እኔ ዜማን ያለውበትን እንትንበት በአመራር በስራ አስፈጻሚ ላይ አምስት ሴቶች አሉ። በብሔራዊ ስራ አስፈጻሚ ላይ ከዛም ደግሞ በየወረዳውም ደግሞ አንዳንድ የሴት ተጣቢዎችና በፋይናንስ ላይ እያስቀመጥን ነው ይሄ እንደ ጅማሮ ነው የሚታየው እንዳይመጡ ደግሞ ወደ ፖለቲካው እንዳይመጡ የሚያደርጋቸው ፍራቻው ነው ፍራቻውም ደግሞ የቤት ሀላፊነት አለባቸው ልጆቻቸውን ማሳደግ አለባቸው ወደ ፖለቲካው ከመጡ በኋላ ደግሞ ልጆቻቸውን ትተው ከዚህ በፊት ስናየው እንደነበረው ሌላ ነገር የሚደርስባቸውን ፍራቻ በመፍራት ወደ ፖለቲካው አይመጡም ወደ አመራር ግን እንደ ጅማሩ ጥሩ ነው ሌሎች የተፎካካሪ ፓርቲዎችን ማነጋገር ያለውን ኢቨን። ከወንድ የወንዶች ተጽዕኖ አለባቸው። አብረን ለመስራት ጅማሮ ጀምረን ነበረ። ተፎካካሪ ፓርቲ ሴቶች የተነሳንበት ዓላማ የተነሳንበት ተፎካካሪ ፓርቲ ብንሆንም ሴትነታችን አንድ ያደርገናል የሚል ፕሮግራም ጀምሬ ነበረ። አንዳንድ ያነጋገርኳቸው የተፎካካሪ ፓርቲዎች ሴት አመራሮች ነበሩ። የሚሰጡኝ እነሱ ካልፈቀዱ ለእነሱ ነግረዋቸው እነሱ ካልፈቀዱ እንደዚህ አይነት ጾታን የተመለከተ ነገር ስልጠና መውሰድ ምንም አይነት ነገር መጀመር እንደማይችሉ ነው የተናገሩት። ወንዶቹ ካልፈቀዱ የበላይ ያሉት ወንዶቹ ካልፈቀዱ ሴትነትን በተመለከተ ከማንም ጋር መነጋገር እንዳሌለባቸው የወንዶች ተጽዕኖ እንዳለባቸው ነው ለእኔ የነገሩ። ሴቶች በፖለቲካው የሚጠበቅባቸውን ሚና እንዳይጫወቱም ማህበረሰቡ ትልቅ አሉታዊ ጫና አሳድሮባቸዋል ብዬ አምናለሁ። የምትለው ወይዘሪት ሰላማዊት መድህኔ ሴቶች በተፈጥሮ በተሰጣቸው ጸጋ አማካኝነት ወደ መሪነት ቢመጡ በብዙ ውስብስብ ችግሮች የተተበተበው የኢትዮጵያ ፖለቲካ መፍትሄ ይገኝለታል ስትል ሀሳቧን አጋርታለች አሁን ለምሳሌ እኔ የሳይኮሎጂ ነው የተማርኩት ስነ ባህሪ ማለት ነው እና ሳይኮሎጂስቶች ምንድ ነው የሚሉት ወንዶች በባህሪያቸው አግሬሲቭ ናቸው ይላሉ እና ለዛ ነው ወንዶች ስልጣን ላይ ሲቀመጡ ወደ ጦርነት በቃ ጦርነት እንዲኖር ለመወሰን ምንም ጊዜ አይወስድባቸውም። አግሬሲቭ ስለሆኑ ማለት ነው። እና ሴቶች ግን ሰከን ይላሉ። በዚህ እውነታ ላይ አንደኛ ሁለቱም ይህ የአእምሯቸው ክፍል ስለሚሰራ የግራውና ና የቀኙ የአእምሯችን ክፍል ነው የሚሰራው ሴቶች። እናም በዚህ የተነሳ ብዙ ነገር መወሰን እንችላለን። ይሄ ክሪኤቲቪቲ፣ ፕሮብለም ሶልቪንግ፣ ሚሞሪ እናም ሌሎች ብዙ ነገሮች መስራት ይችላል ማለት ነው። የወንዶች ግን የግራ የአእምሯቸው ክፍል ብቻ ስለሚሰራ ብዙ ነገር መወሰን አይችሉም ማለት ነው። በዚህ የ ተፈጥሮ ስጦታ ላይ ትምህርት ሲጨመርበት እናም ትምህርት ተጨምረበት በደንብ ተምረው ሴቶች ወደ ፖለቲካ አመራር ሲመጡም ደግሞ በጣም ብዙ ለውጦችን ያመጣሉ ማለት ነው። በጣም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ለውጦች ማምጣት ይችላሉ ሴቶች ማለት ነው። ሆኖም በህብረተሰቡ ሴቶች አይችሉም የሚል አስተሳሰብ አለ። እንኳን በዚህ ፖለቲካ ውስጥ በጣም ቀላል የሚባሉ ውሳኔዎች ራሱ ህብረተሰቡ ነው ሊወስንላቸው የሚፈልገው ማለት ነው። የፖለቲካ አመራሮች ወንዶችም ቢሆኑው በሴቶች ላይ በጣም የተሟላ እምነት የላቸውም ማለት ነው። በሴቶች ላይ በጣም በጣም ጥርጣሬ ያላቸው ሴቶች አይችሉም የሚል አስተሳሰብ አለ እና ይህ አስተሳሰብ ደግሞ በህብረተሰቡ ላይ ብቻ ሳይሆን በፖለቲካ የሚሳተፉ ወንዶችም መጀመሪያ እነሱ ናቸው መፍታት ያለባቸው ይህንን ችግር። እናም በተጨማሪ ደግሞ በሀገራችን የሚታይ ብዙ ነገር አለ። ሴቶች ከተጠቀምባቸው በኋላ በፖለቲካ ላይ ብዙ መስዋዕት ካደረጉ በኋላ ሴቶቹ ተጠቅመውባቸው ያልፋሉ ማለት ነው። ጊዜያቸው ሰውተው ብዙ ነገር ሰው ሴቶችን በቃ ሴቶች እኮ እናሳትፋለን በሚል ለፖለቲካ ጨዋታ ወይም ለሸቀጥ ስለሚፈልጉ ተጠቅመውባቸው ያልፋሉ ማለት ነው። ወይዘሪት ዘቢባ ኢብራሂም ከቀድሞ ጀምሮ ያለው ስርዓት አበረታች አይደለም። ከሴቶች በዘለለም ወጣቶች ሰዎች በፍርሃት ብቻ ወደ ፖለቲካው አለም እንዳይቀላቀሉ እንቅፋት ሆኖባቸዋል ብላለች። በፊትም የነበረው ስርዓት አሁንም የነበረው ስርዓት ሴቶችን ለእንደዚ አሁን ለምሳሌ ለፖለቲካ ውስጥ ገብተው እንዲሳተፉ የሚያበረታት አይደለም። በፊት የነበረው ስርዓት ሴቶችን ወደ ፖለቲካ እንዲ የሚያመጣ የሚገፋፋይ አይደለም ምክንያቱም በጣም አስፈሪ እንደሆነ ይዘን ሴቶችን ብቻ ሳይሆን ወጣት ወንዶች ራሱ ፖለቲካ ውስጥ ለመግባት በጣም ይፈራሉ፣ እንኳን ሴቶች ማለት ነው። ያው ፍርሃቱን ያመጣው በቃ ስርዓቱ ነው ብዬ ነው የማስበው። ምክንያቱም የሚያበረታታ አይደለም። ለምሳሌ እንደ መጥፎ ነገር የሚታይበት የሆነ ደፍሮ የወጣ ሰው ካልሆነ በስተቀር ጉዳት እንዳለው በቃ ወደፊት የሚያመጣው ነገር ጥሩ እንዳልሆነ ነው የሚታሰበው። እና ከዛ አንጻር እንደዚህ ደፍሮ እንደዚህ ወደዛ ለመግባት ሊፈሩ ይመስለኛል። ወደፊት ሊመጣ የሚችለውን ነገር መገመትም ይከብዳል። ግን ማን ነው አሁን ይሄንን ነገር ሰብሮ የሚያልፈው? ማን ነው እኛ ካልሆነን? አሁን ያለው ወጣት የሚባለው በሴቶች ማለት ነው ወጣት የሚባሉ ሴቶች እዚህ ነገር ላይ ተሳትፎ ይህን ነገር ማስቀረት ካልቻሉ ማን ይሄን ነገር ሊያስተካክል የሚችለው? ስለዚህ የፈለገ ቢሆንም የሚመጣውም ችግር ቢኖርም የግድ ተሳትፈን ሀገራችንን መቀየር አለብን፣ ሴቶችን ማብቃት አለብን ብዬ አስባለሁ። እና ኃላፊነትን ለመውሰድ ዝግጁ ነው። በኢትዮጵያ ከአንድ መቶ በላይ በብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎች ሲኖሩ በአሁኑ ሰዓት በሴት ሊቀመንበርነት የሚመራ አንድም የፖለቲካ ድርጅት አለመኖሩን ከብሔራዊ ምርጫ ቦርድ አረጋግጠናል።